በኮንጎ ዲሞክራሲያዊ ሪፐብሊክ ያለው ቪሩንጋ ብሔራዊ ፓርክ ትልልቅ የንግድ ተቋማትና በህገ ወጥ ተግባር የተሰማሩ ሰዎችን ዓይን የሳበ ከፍተኛ የተፈጥሮ ሀብት አለው። ከቅርብ ጊዜያት ወዲህ ደግሞ በአካባቢው ጥበቃ ተግባሩ የተሰማሩ ታዋቂዎች በተከታታይ ተገድለዋል። ይህ ሁኔታ ታዲያ ታሪካዊ ፓርኩንና ያቀፋቸውን የተፈጥሮ ሀብቶች ለመጠበቅ የሚታገሉት ቡድኖችንና ኪንሻሳን ማሳሰቡ አልቀረም። የአሜሪካ ድምፅ ነባር ተንታኝ ጄፍሪ ያንግ በብሔራዊ ፓርክ ስላለው የኃይል ተጠቃሚነት ተግባርና ታሪካዊውን ቦታ ለመጠበቅ ስለሚደረገው ጥረት አጠናቅሯል። አዳንች ፍሳዬ ለዚህ ለአፍሪካ ነክርሶች ተጠቅመበታለች። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የአፍሪቃ ጉዳይ ኃላፊ ኤድመን ሞካላ ስለ ኮንጎ ብሔራዊ ፓርክ ምርጥነት አብራርተዋል። ቬሩንጋ ፓርክ ልዩ ነው። የሳተ ገሞራ ሰንሰለቶች እና ከማንኛውም አፍሪካ ውስጥ ያሉ ፓርኮች የላቀ የተለያዩ አይነት ብዛ ህይወትን ያቀፈ ነው። ቬሩንጋ ብሔራዊ ፓርክ በምስራቅ ኮንጎ ዲሞክራሲያዊ ሪፑብሊክ የተመሰረተው ከዘጠና ዓመታት በላይ በፊት ነው። በአህጉሪቱ የመጀመሪያው ፓርክ ነበር። የቬሩንጋ የተፈጥሮ ውበት ልዩ በመሆኑ በጭላዳዎች፣ በዝሆኖች፣ በሌሎችም ውብ የዱር አራዊቶች የተካነ ነው። የቬሩንጋ ፓርክ ውበትና የተፈጥሮ ሀብት እንዳለ ሆኖ ግን ችግርም አልተለየውም። ከሁለት ዓመታት በፊት ከአካባቢው ነዳይ ዘይት የማውጣት አደጋ ተደቅኖበት ነበር። ደግነቱ አልተገፋበትም። ይሁንና ሌሎች ችግሮችም እንዳልተለዩት ግሎባል ዊትነስ የተባለው መንግስታዊ ያልሆነ ድርጅት ባለሥልጣን ቢሊኬት ገልጸዋል። ክሬግ ሾሊ የአፍሪቃ የዱር እንስሳት ተቋም ባለሥልጣን ናቸው። ቬሩንጋ ላይ የሚሊሻ ቡድኖች፣ የነዳይ ዘይት ፍላጎት ያላቸው ሰዎችና የአካባቢው ባለስልጣኖች ተዳምረው የብሔራዊ ፓርክ ደህንነትን ለመጠበቅ በሚታገሉት ወገኖች ላይ ሽብር እየፈጠሩ ናቸው። የሽብሩ ተግባርም በቀላል የሚገመት አይደለም። ከሁለት ሳምንታት በፊት ገደማ ሶስት ተጨማሪ የታጠቁ የፓርኩን ደህንነት የሚጠብቁ ሰዎች እንደተገደሉ የቬሩንጋ ባለስልጣኖች አስታወቁ። ባለፈው ሐምሌ ወር ደግሞ አንድ ሌላ ጠባቂ ተገደለ። ካለፉት 20 ዓመታት ወዲህ 160 የሚሆኑ የፓርኩን ደህንነት በመጠበቅ ተግባር ላይ የተሰማሩ ታጣቂዎች ሕይወታቸውን አጥተዋል። ጠባቂዎቹ የአፍሪካ እንቁ የሆነው ፓርክ የተፈጥሮ ሀብት እንዳይዘረፍና፣ ተቆፍሮ እንዳይወጣ፣ የዱር አራዊቶች እንዳይገደሉ ሲታገሉ የኖሩ ናቸው ሲሉ የአፍሪካ የዱር አራዊት ጥበቃ ተቋም ባለስልጣን ክሬግ ሾሊ አስገንዝበዋል። ብዙዎች ብዙዎች ከሩዋንዳና ከኡጋንዳ የሆኑ ሽምቅ ተዋጊ ቡድኖች በመላው አካባቢው ጫና ያሳድራሉ። መላው አካባቢው ለአስርት ዓመታት ያህል ግጭቶች አልተለዩትም። አሁንም ያው ነው። ስለሆነም እዛው አካባቢ ያለውን ብሔራዊ ፓርክን የሚጠብቁት ዘበኞች በየዕለቱ ሕይወታቸውን አደጋ ላይ ጥለው ነው የሚሰሩት። ለአካባቢ ጥበቃ ከሚታገሉት ወገኖች ብዙዎቹ የኮንጎ ዲሞክራሲያዊ ሪፑብሊክ ትልቁ መሠረት ከጉዞ ከሆቴሎችና ከመሪዎች ገቢ የሚያስገኘው የጎብኚዎች መስህብነት ነው ይላሉ። እነዚህ ሁሉ በአካባቢው ለሚኖሩ ማኅበረሰቦችም ገቢ ያስገኛሉ። ኬንያና ሌሎች የአፍሪካ ሀገሮች ኢኮኖሚያቸውን ለማዳበር በተሳካ ሁኔታ የተጠቀሙት ይህን ሞዴል ነው። ችግሩ ግን የተረጋጋ ሁኔታ በሌላቸው አካባቢዎች ጎብኚዎች ደፍሮ አይሄዱም። ስለሆነም በቪሩንጋ አካባቢ ሰላምና መረጋጋት እንዲኖር ማድረግ ወሳኝ ነው። በዓለም አቀፍ የተፈጥሮ ጥበቃ ማህበር የኒዘርላንድ ባለስልጣን ቲና ሌይን ምን ማድረግ እንደሚያስፈልግ አብራርተዋል። ካለፈው ጥር ወር አንስቶ የኮንጎ ዲሞክራሲያዊ ሪፐብሊክ መንግስትና የተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት ዩኔስኮ ለምስራቃዊ ኮንጎ የማረጋጋት ኃይል መስርተው አብረው መንቀሳቀስ ጀምረዋል። እነዛን የሚሊሻ ቡድኖች ለመቆጣጠር ሲሉ በቡሪንጋ ክልል ከብሔራዊ ፓርክ ጠባቂ ኃይሎችም ጋር አብረው እየሰሩ ናቸው። ብሔራዊውን ፓርክ የሚጠብቁት ታጣቂዎች በትንሽ ቡድኖች ተከፋፍለው ብቻቸውን ስለሚጠብቁ ለደፈጣ ጥቃት ይጋለጣሉ። አሁን ግን አጥቂዎቹን ከሩቅ ሆነው ለመቆጣጠር የሚያስችላቸው በርቀት ቁጥጥር የሚሰራ ድሮን ማለት ሰው አልባ አይሮፕላን ቀርቦላቸዋል። ፓሪስ ያሉት የዩኔስኮ ባለስልጣን ኤድመንድ ሙካላ ያብራራሉ። የብሔራዊ ፓርክ ጠባቂዎች የተራቀቁ መሳሪያዎች ላሏቸው ዘራፊዎች እንዲጋለጡ ከማድረግ ይልቅ ድሮኖቹን እንደ አማራጭ መፍትሄ ልንጠቀም እንችላለን። በዚህ መልክ የዘበኞቹን ሕይወት ማትረፍ ይቻላል። ቪሩንጋ ብሔራዊ ፓርክ በዩኔስኮ የተመዘገበ የዓለም ቅርስ እንደመሆን መጠን በባለ ድርሻዎች ሁሉ በዓለም ቅርስነት እንክብካቤ ሊደረግለት ይገባል ሲሉ ሞካላ አስገንዝበዋል። አድማጮች፣ ስለ ቪሩንጋ ፓርክ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ I'm gonna